በእስር ላይ የሚገኙት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረንና የፓርቲው አመራር አባል የሆኑት አቶ ኬነሳ አያና በእስር ቤት ውስጥ ታመው ሕክምና አላገኙም ሲሉ ጠበቃቸው አቶ ቱሊ ባይሳ አቤቱታ አሰምተዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ለቪኦኤ በሰጡት ቃል በእስር ላይ የሚገኙት ግለሰቦች መታከም እንደሚችሉ ገልጸው ስለ መታመማቸው ግን መረጃ እንደሌላቸው ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። የአርቲስት አጫሉ ሁንዴሳ እንግዲያ ተከትለው በኦሮሚያ ክልል በተቀሰቀሰ ሁከት ምክንያት ተጠርጥረው ከስድስት ወራት በላይ በእስር ላይ የሚገኙት የኦሮሞ ነፃነት ግንባር ስራ አስፈጻሚ አባል አቶ ሚካኤል ቦረን እና የማዕከላዊ ኮሚቴ አባል አቶ ኬኔሳ አያና በእስር ቤት በጠና መታመማቸውን የህግ ጠበቃቸው ለአሜሪካ ድምፅ ገልጿል። ኬኔሳ አያና ለረጅም ጊዜ በደም ግፊት እና በስኳር ተቃይ ነበረ። አሁን ደግሞ በጣም ተባብሰውበት በጣም ታሞ ነው ያለው። ሚካኤል ቦረን ደግሞ የነርቭ በሽተኛ ነው። ከዚም ጀርባ ትንትን ያመዋል፣ አይኑም በጣም እያመመው ነው እና እነዚህ ሰዎች እዛ ከተማ ላይ ያለው የህክምና ተቋም ይህንን እነዚህን በሽታዎች ማከም የሚችል አይደለም በጣም ከታሪማችን በላይ ሆነዋል ነው የምሉት። ህክምናቸው በጣም እየተሰቃዩ ነው ማለት ነው። እኛም በአካል ሄደን አይተናል። የጤናቸው ሁኔታ በጣም አሳሳቢ ነው የነዚህ ሁለቱ ሰዎች። አቶ ቱሊን የገለጹት የገላን ከተማ ፖሊስ መምሪያ ግለሰቦቹን ከከተማ ውጪ ለማሳከም መብትም ሆኔ ባጀት እንደሌለው መግለጹን እና ከኦሮሚያ ፖሊስ ኮሚሽን ደግሞ መልስ አላገኘንም ብለዋል። እነዚህ ሰዎች አንደኛው የዋስና መብት ተጠብቆላቸው እንደወጡ ተደርገዋል። ለምን አይለቀቁም? የማይለቀቁ ከሆነ ደግሞ የህክምና አገልግሎት እንዲያገኙ ቤተሰብም ጠበቃዎችም ተመላልሰው ጠይቋል። ነገር ግን በቂ ምላሽ ማግኘት አልቻለም። እነሱ ምልት ምንድን ነው? የእኛ ስልጣን እዚህ ከተማ ላይ ነው። ከዚህ ከተማ ውጭ ታች በል ልናሳክማችሁም አንችልም። በጀቱንም የለንም ስልጣኑም የለንም። ከዚህ ከተማ ክልል ውጭ እኛ እዚህ ጠብቁ ነው የተባለው። አደራ ነው የተሰጣችን። ከዚህ ከተማ ውጭ ልንወስዳቸው አንችልም የምል ነው በእነሱ በኩል የተሰጠን ማለት። በዚህ ጉዳይ ላይ የኦሮሚያ ክልል ቃል አቀባይ አቶ ጌታችሁ ባልቻን ጠይቀን ተከታዩ መልስ በዚህ ደረጃ የህክምና አገልግሎት የሚያስፈልጋቸው ሰዎች በርጥረው እንደሆነ ባሉበት ቦታ መብታቸው ሊከበሩ ይገባል የሚል እምነት አለኝ። እነዚህ ሰዎች ስለመታሰራቸው እንጂ የዚህ የጤና ችግር አለባቸው የሚሆን መረጃ እንደ መንግስት የለኝም። ከኦሮሚያ ፖሊስ ኮሚሽን መልስ ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። በቀጣይ መልስ ካገኘን ይዘን እንቀርባለን። ለአሜሪካ ድምጽ ጸሐይ ዳምጦ ከአዲስ አበባ